ተመጣጣኝ የውክልና ስርዓት በሚባለው የፓርላማ ምርጫ ስርዓት ላይ ውይይት እንዲደረግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ፈቃደኛ መሆናቸውን አንድ የተቃዋሚ ፓርቲ መሪ ተናግረዋል። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዝደንት ዶክተር ጫኔ ከበደ ለአሜሪካ ድምፅ እንዳስረዱት ለተለያዩ ፓርቲዎች የፓርላማ ውክልና እንዲኖራቸው የሚያስችለው ይኸው ስርዓት እስከ ሕዝብ ተወካዮች ምክር ቤት ድረስ ውይይት ሊደረግበት እንደሚችል ጠቅላይ ሚኒስትሩ ተስፋ ሰጥተዋል ብለዋል ጠቅላይ ሚኒስትሩ ኢዴፓን ጨምሮ ስምንት ፓርቲዎች አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች ምክር ቤት አባላት ጋር ሰሞኑን ተወያይተዋል። እስክንድር ፍሬው የኢዴፓውን መሪ አነጋግሮ ተከታዩን ዘገባ ልኮልናል። በሚያገኘው ድምፅ ብዛት አንደኛ የወጣ እንጂ ከዚያ በታች ሆኖ የጨረሰ ፓርቲ ምንም አይነት የፓርላማ ወንበር አያገኝም። የኢትዮጵያ የሕዝብ ተወካዮች ምክር ቤት ያሉት አምስት መቶ አርባ ሰባት መቀመጫዎች የሚሞሉትም ከየምርጫ ክልሉ ቀዳሚ የሆኑ በሚጨርሱ ተወዳዳሪ ጩዎች ነው። አገሪቱ የምትከተለው የአብላጫ ድምፅ የፓርላማ ምርጫ ስርዓት ደግሞ የዚህ አሰራር መሰረት ሆኖ ይጠቀሳል። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ግን ይህ አሰራር ሊቀየር የሚችልበት እድል መኖሩን ለቪኦኤ አብራርተዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ኢዴፓን ጨምሮ ከሀገር አቀፍ የፖለቲካ ፓርቲዎች ምክር ቤት አባላት ጋር ባደረጉት ውይይት ይህ ጉዳይ መነሳቱን ዶክተር ጫን ያረጋግጠዋል። እርሳቸው እንዳሉት አሁን በኢትዮጵያ ካለው የአብላጫ ድምጽ ስርዓት ይልቅ ተመጣጣኝ የውክልና ስርዓት የሚባለው ዲሞክራሲያዊ ነው። አብላጫ ድምጽ ካገኘው ፓርቲ በተጨማሪ ሌሎቹም በመረጣቸው ህዝብ መጠን የፓርላማ መቀመጫ እንዲያገኙ ያስችላል ብለዋል። ሰሞኑን ከጠቅላይ ሚኒስትሩ ጋር በተደረገው ውይይትም አሰራሩ በኢትዮጵያ እንዲተገበር ጥያቄ ጥያቄ ማንሳታቸውን ዶክተር ጫኔ ገልጸዋል። ከጠቅላይ ሚኒስትሩ የተገኘው ምላሽም ተስፋ የሚሰጥ ነው ብለዋል። በእርሳቸው በኩል በተጠና መንገድ ምሁራን በተሳተፉበት ፖለቲካ ፓርቲዎችም ጥናት አድርገው ይዘው ቀርበው መድረክ ተፈጥሮለት በዛ መድረክ ላይ ውይይቱ ዳብሮ ለተወካዮች ምክር ቤት ቀርቦ በተወካዮች ምክር ቤት በኩል የሚጸድቅበትን መንገድ ማመቻቸት ይቻላል የሚል ተስፋ ሰጠውናል። ተመጣጣኝ ውክልና የሚለውን ጥያቄያችሁን በተመለከተ ነ ሁሉንም አጠቃላይ አዋጅ ችግሮችንም አጠቃላይ አዋጁ ተመጣጣኝ ውክልናንም ይጨምራል፣ እሱንንም ይጨምራል። ይበጃል የተባለውን ነገር በተጠና መንገድ እኛም ይዘን እንቀርባለን፣ ሌላውም ይዞ ይቀርባል። በውይይት ዳብሮ ምሁራን ተሳትፈውበት የጋራ ምክር ቤቱን በዚህ ትልቅ ኃላፊነት ወስዶ ኢህአዴግን በዚህ ትልቅ ተሳትፎ አድርጎበት ለተወካዮች ምክር ቤት ቀርቦ ወደ ህግ የሚቀየርበት መንገድ ማመቻቸት ይቻላል ነው። እዚህ ላይ ግን የጊዜ ሰሌዳ ወጥቷል? ለምሳሌ ይሄ ወይስ ድፍን ያለ ቃል መግባት ነው? በእነዚህ ቀጣዮች ወራት ወይ በቀጥሉ ጥቂት አመታት እንዲህ አይነት ነገሮች አሉ ወይስ ኃላፊነቱን እንግዲህ ለጋራ ምክር ቤቱ ሰጠው ነው የሄዱት? በዚህ ጉዳይ ላይ የጋራ ምክር ቤት አባላት ጠንክረው መስራት መስራትን ይጠበቅባቸዋል። ግፊትም ያስፈልጋል እንጂ በመንግስት ደረጃ በዚህ ደረጃ በዚህ ደረጃ በዚህ ጊዜ ተብሎ የተቀመጠ ነገር የለም። ነገር ግን የጋራ ምክር ቤት አባላት በዚህ ጉዳይ ላይ ጠንክረው መስራት እንዳለባቸው፣ ለአሰራሩም እያንዳንዳቸው ኃላፊነት መውሳድ እንዳለባቸው የራሳቸውንንም ችግር መርምረው ጠንከር ብለው መቅረብ ቢችሉ በጋራ ምክር ቤቱ በኩል ተሳትፏቸው የጎለበተ ከሆነ በኢህአዴግም በኩል ይሄንን ተሳትፎ በስፋት ማስኬድ እንደሚቻል እና ይሄ ከመጣ አጠቃላይ ሂደቱን አጠር ባለ ጊዜ ውስጥ መገምገም የሚያስችል መድረክ እንደሚኖር ነው ገለጹልን። አብላጫ ድምጽ በሚባለው የፓርላማ ምርጫ ስርዓት ቦታ የተመጣጣኝ ውክልና ስርዓትን መተግበር የህገ መንግስቱን አንቀጾች ማሻሻል ሊጠይቅ ይችላል። ይህ ከግምት ገብቶ እንደሆነ የጠየኳቸው ዶክተር ጫኔ ሁኔታው በሂደት እንደሚታይ ተስፋቸውን ገልጸዋል። አብላጫ ድምጽ የሚለው የህገ መንግስት አንቀጽ ከሆነ ይሄ የህገ መንግስት አንቀጽ በምን መንገድ ይሻሻላል? ምናልባት በዚህ በውይይቱ እንግዲህ እየዳበረ ሲሄድ ሊሻሻል የሚችልበት መንገድ ሊፈጠር ይችላል የሚል እምነት አለን። ይሄ አይነት አካሄድ ከፈቱ በራሱ ህገ መንግስቱ አይሻሻልም የሚለውን ነገር አንድ እርምጃ ሊያሴት ይችላል ብለን እናስባለን። ምክንያቱም ህገ መንግስቱ የእነዚህን ነገሮች ማሻሻል የሚቻልበት መንገድ ከተፈጠረ የህገ መንግስቱን አንቀጽ መንካቱ አይቀርም። ስለዚህ የህገ መንግስቱ አንቀጽ ደግሞ በዚህ ጉዳይ ላይ አይሻሻልም ብሎ ደግሞ አቋምም ይይዝ ከሆነ ውይይታችን ፋይዳ ቢስ ነው የሚሆነው ማለት ነው እና ከዚህ አንጻር በዚህ አስተሳሰብ አንድ እርምጃ መሄዳቸው በእኛ በኩል ትልቅ እርምጃ ነው ብለን ነው የምናስበው። የተለያዩ ብሔር ብሔረሰቦች ባሉባት የተራራቁ የፖለቲካ አመለካከቶችን በሚታዩባት ኢትዮጵያ የተመጣጣኝ ውክልና ስርዓት ተገቢና ተጨባጩን ሁኔታ ሊያንጸባርቅ የሚችል መሆኑን ዶክተር ጫኔ ያምናሉ። እንደዚህ አይነት አመለካከቶች ደግሞ በተለይ ከ2007 ምርጫ ማግስት ጀምሮ በተለያየ መንገድ ተነስተዋል። 547ቱ የፓርላማ መቀመጫዎች በሙሉ በአንድ ፓርቲ ብቻ የተያዙበት ምርጫ ውጤትም ሀሳቦች እንዲንሸራሸሩ ምክንያት ሆኗል። ከገዢው ፓርቲ የተለየ አመለካከት ላላቸውም የመንቀሳቀሻው ዳር መስፋት የተመቻቹ ድሎችን መፈጠር እንዳለባቸው ጥሪዎች ቀርበዋል። የአገሪቱ የፓርላማ ምርጫ ስርዓት ተመጣጣኝ የውክልና ስርዓት እንዲሆን የሚጠይቀውም ከነዚህ ጥሪዎች ተርታ ይመደባል። ምሁራን በጉዳዩ ላይ ምን ይላሉ? በሌላ ዘገባ እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ